ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ኸርትዝ መካከለኛ ሞገድ የሚሰራጨውን ዝግጅት ከአሜሪካ ድምፅ ራዲዮ ጣቢያ ጀመርን በቀጥታ የሚተላለፍላችሁን የዛሬ ማክሰኞ መስከረም 11 2007 ዓ ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባተነኝ። ጽዮን ግርማ ፕሮግራሙን ትመራለች። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። ሰሎሞን ክፍሌ ያሰማናል። እንደምና ምሽታችኋል። የየመን ፕሬዚዳንት አብዱ ራቡ ማንሱር ሀይዴ ከስድስት ወራት ስደት በኋላ ዛሬ ደቡባዊ የወደብ ከተማ አደን መግባታቸውን የአየር አገልግሎት ባለሥልጣናት አስታወቁ። ሃይዲ ባለፈው ዓመት መጋቢት ላይ ወደ ሳዑዲ አረቢያ ሸሽተው የሄዱት የሺያ ሁቲ አማጽያን አደን ከተማ ውስጥ ሊይዟቸው ከተቃረቡ በኋላ እንደነበር ይታወሳል። ካቢኔው በአሁኑ ወቅት ሀገሪቱን ለማረጋጋት በማለም ሥራውን ከአደን ከተማ በማካሄድ ላይ ይገኛል። በሌላ ዜና በሳውዲ አረቢያ የሚመራው የህብረት ጦር ዛሬ ዋና ከተማዋ ሰና ውስጥ በአንድ የመኖሪያ ሰፈር ላይ የደረሰው የቦምብ ጥቃት በትንሹ ለ20 ሰዎች መሞት ምክንያት መሆኑን የሕክምና ምንጮች ገልጸዋል። ምስክሮች እንደሚሉት ደግሞ የአየር ድብደባው ኢላማ ያደረገው ሰና ያለውን በኢራን የሚደገፉ የሁት ሽምቅ ተዋጊዎች የሚቆጣጠሩትን ስፍራ ነው። አንድ ሰው አንድ ሰው አልባ የዩናይትድ ስቴትስ ተዋጊ አውሮፕላንም ማሪብ ከተማ አቅራቢያ ሁለት ተጠርጣሪ የአልቃይዳ አባላት መግደሉን የፈረንሳይ ዜና ወኪል ዘግቧል። የቡርኪና ፋሶ ጦር ሰራዊት የመፈንቅለ መንግስቱን መሪዎች እጅ መስጠት ለመደራደር ዋና ከተማዋ ኡጋዱጉ ገብተዋል። ጊዜያዊው ፕሬዝደንት ሚሼል ካፋንዶ ከእስር መለቀቃቸውን ደግሞ የፈረንሳይ አምባሳደር አስታውቀዋል። ዛሬ የወጣው ወታደራዊ መግለጫ የጦር ኃይሎች ዋና ከተማ ውስጥ የተሰባሰቡት ያለ ደም መፋሰስ መንግሥት ለመለወጥ የተያዘውን ጥረት ከፍጻሜ ለማድረስ ነው ይላል። የመፈንቅለ መንግሥቱ መሪ ጀኔራል ጊልበርት ዲንዴር በትላንት መግለጫቸው ኤኮዋስ ማለትም የምዕራብ አፍሪካ ኢኮኖሚ ማህበረሰብ ከያዘው የሽምግልና ንግግር ፍጻሜ በኋላ ስልጣን እለቃለሁ ብለዋል። የአካባቢው ሀገሮች መሪዎች ዛሬ በናይጄሪያ ዋና ከተማ ተሰብስበው በጉዳዩ ላይ ይነጋገራሉ። የክብር ዘብ ኃላፊው ጄኔራል ዲንዴር ባለፈው ሳምንት ረቡ ፕሬዚደንት ካፋኖን ካሰሩና አመራሩን ከያዙ በኋላ ህዝቡን ይቅርታ በመጠየቅ ስልጣን ለሲቪሉ መንግሥት ለማስረከብ ማቀዳቸውን አስታውቀዋል። ጄኔራል ዲንዴር ለአሜሪካ ድምፅ የፈረንሳይ አገልግሎት ትላንት ሲናገሩ፣ ደም መፋሰሱን ለማስወገድ እፈልጋለሁ ብለዋል። የአውሮፓ ህብረት አገር አስተዳደር ሚኒስትሮች ዛሬ በብራስልስ ተሰብስበው መቶ ሀያ ሺህ ፍልሰተኞችን በ28ቱ አባል ሀገሮች መካከል ለማከፋፈል በቀረበው አጨቃጫቂ እቅድ ላይ ይወያያሉ። ሚኒስትሮቹ ከነገው የመሪዎቹ ጉባኤ በፊት ከአንድ ስምምነት ለመድረስ ተስፋ ያደርጋሉ። የቻይናው ፕሬዚደንት ቺ ጂንፒንግ በዩናይትድ ስቴትስ የሚያደርጉትን ይፋ ጉብኝት ዛሬ ጀምረዋል። ፕሬዚደንት ጂፒንግ ዛሬ ከዎልስትሪት ጆርናል ጋር ባደረጉት ቃለ ምልልስ የኢንተርኔት ደህንነትን ጉዳይ መንግስታቸው የሚመለከተው በልዩ አትኩሮት ነው ብለዋል። በመጨረሻም ግብፅ ባለፉት ሁለት ዓመታት በሲናይ ሰላጤ ያሉ ድብቅ የመሬት ውስጥ ለውስጥ ማስተላለፊያዎችን ለማጥፋት ባካሄደችው ዘመቻ ሚዛናዊ ያልሆነ እርምጃ ወስዳለች፣ ከ3000 በላይ ቤቶችን አፍርሳለች ሲል ሁመን ራይትስ ዋች የተባለው ዓለም አቀፍ የሰብዊ መብቶች ተከራካሪ ቡድን ዛሬ አስታውቋል። ሁመን ራይትስ ዋች አዲስ ባወጣው ሪፖርቱ የመኖሪያ የንግድና የማህበረሰብ ሕንጻዎቹ አንዳንዴ እንዲፈርሱ የሚደረገው የማስጠንቀቂያ በቂ ጊዜ ሳይሰጥና ተመጣጣኝ ካሳ ሳይከፈል በመሆኑ ብዙ ሺህ ሰዎችን ቤተለሽ አድርጓል ብሏል። በመግለጫው መሰረት የግብፅ ባለሥልጣናት 700 ሄክታር የእርሻ መሬትም ያለ ክፍያ እንዲጠረግ አዘዋል። ሙስሊም ነውጠኞች ህገወጡን የውስጥ ለውስጥ ድብቅ ማስተላለፊያ ቱቦች የሚጠቀሙትም ቁሳቁሶችን ከግብፅ ሲናይ ስላጤ ወደ ጋዛ ሰርጥ ለማስተላለፍ ነው ስትል ካይሮ ትከሳለች። ለሰዓቱ ያለን ዜና ይኸው ነው። አመሰግናለሁ፣ ሰሎሞን ለዜናው። ከምሽቱ ሶስት ሰዓት ደግሞ በ19 በ22 እና በ25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር እንመለሳለን። ይህ በ1431 ኪሎ ሀርትዝ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። ወደ መጀመሪያው ቅንብር ንለፍ። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ለ75 ዓመታት ከተለያዩ የዓለም ሀገሮች ጋር ያከናውነውን ባህላዊና ትምህርታዊ የልውውጥ መርሃ ግብሮች ውጤት እያከበረ ነው። በኢትዮጵያና በዩናይትድ ስቴትስ መካከል ያሉ ባህላዊና ትምህርታዊ ልውውጦችንም ኤምባሲው አዲስ አበባ ላይ እስከ መስከረም መጨረሻ ባለው ጊዜ እያሰበ ይቀጥላል። መለስካቸው አማሀ በቅርቡ በተካሄደ የፎቶግራፊ ኤግዚቢሽን ላይ ተገኝቶ ተከታዩን ዘግቧል። የአዲስ አበባው የአሜሪካ ኤምባሲ ይህን ባህላዊና ትምህርታዊ የልውውጥ መርሃ ግብር ለማሰብ ካዘጋጃቸው ኩነቶች አንዱ የሆነው የፎቶግራፍ አውደ ርዕዩ የተከፈተው በብሔራዊ ሚውዚየም ነበር። ፎቶግራፎቹን እየተዘዋወርን ከማየታችን በፊት አውደ ርዕዩን የከፈቱት የኤምባሲው ጉዳይ ኃላፊ ወይንም ሻርጅ ዲያፌ ፒተር ብሩመን የዚህን መርሃ ግብር የተለያዩ ዘርፎችና ያስገኘውን አንዳንድ ጥቅም ጠቅሰው የልውውጡን ዓላማም አስታውሰው ነበረ። በተለይም በኢትዮጵያና በአሜሪካ መካከል ትምህርታዊውና ባህላዊ ልውውጥ ከ75 ዓመትም የዘለለ እንደነበረ ተናግረዋል። እነዚህ ሁሉና ልውውጦቹ የሚያመለክቱት ዋናው ነገር ዲፕሎማሲያዊ ግንኙነቱን ከጀመራችሁበት ከ100 ዓመታት በላይ ያለውንና በሁለቱ ሀገሮች መካከል ያለውን የሕዝብ ለሕዝብ ትስስሮችን ነው እንደሚመስለኝ። በነዚህ ሁሉ መስኮች የምትመለከቱት ዋነኛው ቁም ነገር ሀብታችን ያለው በህዝብ ላይ መሆኑን ነው። በእነዚህ ትምህርታዊና ባህላዊ ልውውጦች ላይ ባለፉት ሰባ አምስት ዓመታት ሀብት የፈሰሰበት ምክንያትና መሰረቱም በኢትዮጵያ ህዝብና በዩናይትድ ስቴትስ ህዝብ መካከል ድልድዮችን ለመዘርጋት ነው። በዚሁ ስነ ስርዓት ላይ በተለያዩ የልውውጡ መራግብሮች ከተካፈሩት መካከል ጥቂቶቹ ተመክሯቸውን ለታዳሚው ያካፈሩ ነበሩ። ከእነዚህ አንዷ አሊና ብርሃኑ بكر واشنطن لافريكا وان وطاعت لا The one thing that I really want to highlight on is that I'm grateful for the partnership between the U.S. and Ethiopia. But as in ይሁንና ይህ ግንኙነት እንዲጠነክርና በሀገራችን ላይም መልካም ተጽዕኖ እንዲኖረው በዚህ መርሃ ግብር የምንሳተፍ ሁሉ የገባነውን ቃል አክብረን ወደ አገራችን እንድንመለስ እጠይቃለሁ። በዚህም ከሌሎች ሀገሮች ያገኘነውን ተመክሮ፣ እውቀት ማህበረሰባችንን ለመጥቀም ልንገለገልበት እንችላለን። ፉልብራይት በተሰኘው የትምህርት መርሃ ግብር ረዘም ካሉ ዓመታት በፊት ተሳትፎ የነበሩትና በአሁኑ ጊዜ በአዲስ አበባ ዩኒቨርሲቲ መምህርና ተመራማሪ የሆኑት ፕሮፌሰር ሀብታም ወንድሙም በበኩላቸው በወቅቱ ያገኙትን ግንዛቤና ጠቀሜታ በአጭሩ ገልጸዋል። ከሁሉ የቀደሙትና የመርሃ ግብሩ ግንባር ቀደም ናቸው የተባሉትን ያስተዋወቁት ፒተር ብሩመን ነበሩ። አንጋፋውንና ታዋቂውን ጋዜጠኛ አቶ ነጋሽ ገብረ ማርያምን ነበር ያስተዋወቁት። አቶ ነጋሽ ለአዲስ ዘመን የዛሬውን መልኩን የሰጡት በዩናይትድ ስቴትስ ኦፍ አሜሪካ ከፍተኛ የትምህርት ተቋማት መካከል የሲራኩስ ዩኒቨርሲቲ የመጀመሪያው ኢትዮጵያዊ የጋዜጠኝነት ተማሪ ናቸው አቶ ነጋሽን ሲራኩስ ዩኒቨርሲቲ ኑሮና ትምህርቱ እንዴት ነበር አልኳቸው ሲራኩስ ዩኒቨርሲቲ የግል ትምህርት ቤት ነው ግን እየከፈለ ነው ሰው የሚማረው ወይበል ተታወቀ ነው ብዙ ዘር አለበት እንዲህ እንደ አሁኑ በተለይ አስተዳደር እና ቢዝነስ ሴንተር የመሰለ ትምህርት ብዙ የታወቀ ነበር። እኛ ልጆችም ብዙዎች ነበሩ። እኔ ግን ጋዜጣ ውስጥ ገብቼ ለምን እንደሆነ አላውቅም። እዚሁ አካባቢ እድበሰበስ ነበር። እዚህ መጥተው ምን አጋጠሙት? ያንን ዘመናዊ ትምህርት ተምረው መጀመሪያ አዲስ ዘመን ነው የገቡት። ይህን የገቡት ሄራልድ ትንሽ ሞከራ ርኩና ከእነ ታልቦት ጋር ወደ አማርኛው ነው መሻሻል የሚገባው ከቻልክ ለምን አትሞክርም? ተባል፣ ወደ አዲስ ዘመን ገባው ዋና አዘጋጅ ተብዬ። ታዲያ ፈረንጅ አገር ያየሁትና የተማርኩት ነገር ሌላ፣ እዚህ ያለው ነገር ሌላ። ምኑእና ምኑ ይጨበጥም። አልገባችሁም እናንተ ቆዩ፣ እነ ከሌ ይሁት ከሌ ሳንሱር ያድርገው እንደሱ አይባልም እየተባለ ታሪኩም አይሆንሆንም አኮርፈና እንሄድ። የመንግስት ጋዜጣ ያለው ሁለት ብቻ ሄራልድ እና አዲስ ዘመን ነው። በዘበኑ አረባ ሁለት አካባቢ ነው። እና የተማርነውን ኮንትሪቢዩት ለማድረግ ስላልቻልን ዝም ብለን እንዲያውም ትንሽ ሜካፕ፣ ትንሽ አከፋፈል፣ ትንሽ አስተያየትና ፋክት ነው መለየት የተፈቀደ የተፈቀደውን እያድበሰበስን ጊዜያችንን እንደምንም ጨርስ ነው ማለት ይቻላል። ግን መቼም ሊሞከር የማይችል ነገር ሞክረው የተወሰነ ነገር አግኝተዋል። ሰራን መቼም እንደ ዘመኑ እንደነበረው ተፈቀደውን እንሰራለን። ግን መሳሰት ብዙ አይቻልም ነበር ምክንያቱም ጠባቂ ሞልቶታል እና ገና ማሰብ ሲጀምር ሳንሱር መሆኑ ስለሚገባኝ የሚገባኝ የመጀመሪያ ራሴን ሳንሱር አረጋለሁ። ከዛ በኋላ ደግሞ የሚመለከቱት ሰዎች አይውታል። ከዛም ማተሚያ ቤት ይላል። እንዲሁ እያለ ለአውደ ርዕዩ የቀረቡት ፎቶግራፎች በሕንፃ ሁለቱ ወለሎች ባሉት ግድግዳዎች ተሰቅለው የየራሳቸውንና በአጠቃላይ ደግሞ በሁለቱ ሀገሮች መንግስታት ሕዝብና ሕዝብ፣ ግለሰብ ከግለሰብ የነበረውንና ያለውን ግንኙነት ታሪክ ይተርካሉ። ጥቂቶቹን እንመልከት። የኤምባሲው የባህል ጉዳዮች መኮንን ለርንች ዴትስ ነበሩ ያስጎበኙን። ዛሬ እዚህ የምታዩቸው ፎቶግራፎች ወደዚህ እንደ አውሮፓውያን ዘመን አቆጣጠር በ1920 ዓ.ም ድረስ የሚሄዱ ሲሆኑ በቅርብ ጊዜ ደግሞ የተነሳ ፎቶግራፍ ደግሞ ከአንድ ወር በፊት የተነሳውን የለኦልድን ፎቶግራፍ ትመለከታላችሁ። እሱ እጅግ ከፍተኛ ችሎታ ያለው የቅርጫት ኳስ ተጫዋች ነው። እዚህ የመጣው አጭር ስልጠና ለመስጠት ነበር። ከኋላችሁ የምታዩት ደግሞ ከሁሉም ረጅም ዕድሜ ያስቆጠረው የዶክተር መላኩ በያንን ምስል የሚያሳይ ፎቶግራፍ ነው። መላኩ በያን በዩናይትድ ስቴትስ ውስጥ የሕክምና ዲግሪ ለማግኘት የመጀመሪያው ኢትዮጵያዊ ናቸው እና እነዚህ ፎቶግራፎች ወደ አንድ መቶ ዓመታት የሚጠጋውን የሁለቱን ሀገሮች ግንኙነት የሚያሳዩ ናቸው። በጣም ዝነኛ ከሆኑት ፎቶግራፎቻችን አንዱ ደግሞ ታዋቂው አሜሪካዊ የጃዝ ሙዚቃ ሊቅ ዱክ ኤሊንግተን ወደ አዲስ አበባ ሲጎበኝ ታዋቂው የኢትዮ ጃዝ ሙዚቃ ፈጣሪ ሙላቱ አስታጥቄ ሲቀበለው ነው። ይህ የሆነው እንደ አውሮፓውያኑ ዘመን አቆጣጠር በ1970 ዓመተ ምህረት ነው። ይህ የዱክ ኤሊንግተን የመጨረሻው ታላቅ ጉዞ ነበር። ከዚህ ተመልሶ በስድስት ወራት ጊዜ ውስጥ አረፈ። እንዲህ እያሉ ለንርዴስ እጅግ ብዙ ፎቶግራፎችን ሲያስጎበኙ ነበሩ። የአሜሪካ ኤምባሲ ያሰራጨው አንድ ጽሑፍ እንደሚዘረዝረው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በእነዚህ ባህላዊና ትምህርታዊ ልውውጥ መርሃ ግብሮች በየአመቱ 50 ሺህ ሰዎችን ያሳትፋል። ፉል ብራይት በተባለው የትምህርት ልውውጥ መርሃግብር ብቻ አንድ መቶ አርባ ሀገሮች እንደሚሳተፉም ይናገራል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን አመሰግናለሁ። ወደ ተከታዩ ዘገባ እናልፋለን። በኢትዮጵያ ዕድሜያቸው ለአካለ መጠን ሳይደርስ የሚያገቡ በሺዎች የሚቆጠሩ ሴት ልጆች በርካታ ናቸው። የአሜሪካ ድምጿ ማርተ ቫንደር ቮልፍ ከጎንደር እንደዘገበችው የተባበሩት መንግስታት ድርጅት የህፃናት መርጃ እና የአካባቢው ባለስልጣናት በማኅበረሰቡን ግንዛቤ ለማስጨበጥ መጠነ ሰፊ ስራ ጀምረዋል። ሄኖክ ስማ እግዜር ተጨማሪ አለው። የ16 ዓመቷ ታዳጊ ህብስት አበባየሁ ከሶስት ዓመታት በፊት ነበር የታጨችው። በጎንደር ከተማ የሚኖር አንድ የ28 ዓመት ወንድ ነው ያጫት። ባለፈው ዓመት ደግሞ ቤተሰቦቿ ሌላ ጠያቂ ተገኘ ብለው ሊድሯት ደፋ ቀና ሲሉ ነው የከረሙት። ሽምግልናው በህብስት ላይ ሲደራ ታዲያ ማንም ሰው ታዳጊዋን በራሷ ኑሮ ያገባታል ብሎ ያማከራት የለም። እንዲያውም መታጨቷንም ጠያቂ መምጣቱንም የምትሰማው ጓደኞቿ ሲያወሩ ነው። ከዚያ ሊድሩኝ ደሞኛ ዘንዳ ማለት ነው። ከድሮ ምህር ተማሪዎች በጣም ነው የምንፈራ ትምህርት ቤት ሊድሩኝ ሲያስቡ እኔ የትምህርት ቤቱ እርሰ መምህር ና የሴቶች ክበብ ተጠሪ መምር አመልክቼ ከጋብቻው ለማምለጥ ወሰኑ። ከዚያ ወዲ የሆኑ ሀጀ ተናገሩ። ጋብቻው እንዲቋረጥልኝ እርሰ መምሩ ለቀበሌው ፖሊስ ተናገረ ና ጋብቻው የመጀመሪያውን ጋብቻ አቋረጡልኝ። የሴቶች ክበብ በትምህርት ቤቶች ውስጥ ተማሪዎች የሚመካከሩበት መረጃ ለሚመለከታቸው የሕግና የአስተዳደር ባለስልጣናት እንዲሁም ለመምህራኖቻቸው የሚያደርሱበት ነው። የሴቶች ክበብ ታዲያ በተለይ በገጠር አካባቢዎች ከትምህርት የቀሩ ልጃገረዶችን ወይም የጋብቻ ወሬን በሙሉ ሰብስቦ በሕግ የሚያስጠይቀውን ባህል ለማስቀረት በሚደረገው እንቅስቃሴ ይረዳል። ያለ ዕድሜ የጋብቻን ለማስቀረት ማኅበረሰቡ ግንዛቤ እንዲጨብጥ ማድረግ ከባድ ፈተና መሆኑን የአካባቢው ባለሥልጣናት ይናገራሉ። ጉዳዩ የሚመለከታቸው የመንግሥት ቢሮዎች፣ የማህበረሰብ ተቋማት፣ የአገር ሽማግሌዎችና የተባበሩት መንግሥታት የህፃናት መርጃ ድርጅት ዩኒሴፍ በአስር ዓመት ጊዜ ውስጥ ያለ ዕድሜ ጋብቻ እንዲቆም የጊዜ ገደብ አስቀምጠው በሥራ ተሰማርተዋል። የዩኒሴፍ መርሃ ግብርን ከሚያስተባብሩት መካከል ዘምዘም ሽኩር ያለ ዕድሜ ማግባት በተለይ በሴት ልጆች ላይ የሚያስከትለውን ተጽዕኖ ይዘረዝራሉ ስ አንደኛ ትምህርታቸውን ለማቋረጥ ይገደዳሉ። ስለዚህ ከቤት መቤትነት ያለፈ የምጣኔ ሀብት ተሳትፎ አይኖራቸውም። ሌላኛው የጤና ምዘዝ አለው። በተለይ በእርግዝና ጊዜ የሕክምና አገልግሎት በቅርብ ካለማግኘትና ከሌሎች ጉዳዮች ጋር ተያይዞ ሁኔታውን አስቸጋሪ ያደርገዋል። በኢትዮጵያ ከአምስት ልጃገረዶች አንዷ 18 ዓመት ሳይሞላት ትዳራለች። በሰሜን ምዕራቧ የጎንደር ከተማና አካባቢዋ ደግሞ ይሄ ብሔራዊ አሃዝ ከፍ ይላል። መሳ ለመሳ ነው። የጎንደሯ ህብስት ታዲያ ጠያቂዋ ቢበዛም ብትጣጭም እስካሁን ባለመዳሯ ደስተኛ ናት። የህብስት እድል ግን ለጓደኞቿ እውን አልሆነም። እንደኛ አካባቢ ማለት ነው ሴት ሊ ተምራ ስራ ትይዛለች ብለው ሳይሆን ሴት ሊያግብታ ብዙ ዘሮችን ለማውጣት ብዙ ዘመድ ለመፍጠር ምናምን እያሉ ነበር እንጂ የሚያስቡ ሴት ሊ ተምራ እኛን ትጠቅማለች ብለው አያስቡም። ጎንደር ከተማ ውስጥ የሙዚቃ ዝግጅት ተሰናድቶ አብዛኛው ወጣት ወንዶች በታዳሚነት ተገኝተዋል። የግንዛቤ ማስጨበጫ ዘመቻ ነው። በዚህ ዝግጅት የተገኙ ወጣት ወንዶች ሴቶች ያለ ዕድሜያቸው እንዲዳሩ አይፈልጉም። ሰለሞን አሰፋ ከእነዚህ ወጣቶች አንዱ ነው። ምክንያቱም ያለው አቅማቸው እራሱ ማለት ነው የሚጠና ሰውነታቸው የሚበረታ ማለት ነው እድሜያቸው ከፍ ባለ ቁጥር ነው። ምክንያቱም ደግሞ በዛ መሀል ላይ ደግሞ የሚማሩበት የትምህርት ጊዜያቸው መሀል ላይ አለ። ደግሞ ትምህርት መማርም ስላለባቸው ከ18 ዓመት በላይ ከሆኑ ግን ማለት ነው ትምህርታቸውን አጠናቅቀው የራሳቸው የኔ የሚሉት ስለሚኖራቸው ከዛ በኋላ ትደርጋል። ዘንድሮ ህብስት የስምንተኛ ክፍል ተማሪ ናት። ወላጆቿ እስከ ዩኒቨርስቲ ድረስ ትምህርቷን እንድትቀጥል እንደሚፈቅዱላት ተስፋ ታደርጋለች። ወይዘሮ አበቤ አየለ 14 ዓመቷ ነው አግብታለች። ነገር ለመድገም ያህል ያገባችው በአስራ ሶስት አመቷ ሲሆን እናቷና የስድስት ወር ልጅ አድርሳለች። ልጅ በልጅነት አስቸጋሪ ነው ትላለች አበቤ። በተለይ የዕድሜ ጓደኞቿ ያባጯታል። በቃ አለ አይደለ፣ በአሁኑ ሰዓት መውለድ ከባድ እንደሆነ ያለ እድሜ ስለወለድኩ ሹክሻኮ አለ እንደዚህ ሲያዩ ወልዳ ምናምን በዛን ሰዓት እኔ ሌላ ቦታ ወድቃለሁ፣ የሚሰማኝ ነገር አለ እርጉዝ እያለውም ሌላ ነገር ስለሚሰማኝ ስለነበር ሲሾካሾኩብኝ ስለነበረ። አበቤ ትምህርቷን ለመቀጠል ተመዝግባ ነበር፣ ነገር ግን ከልጅ ጋር ትምህርት አልሆነላትም። ልጃዥ ለመቅጠር አቅሟ አልፈቅድላት ሲል አቋርጣ የልጅና ትሆናለች። ማርተ ፋንደር ቮልፍን ለቆንጆ ዘገባዋ አመሰግናለሁኝ። ወደ ተከታዩ ዘገባ እንለፍ። ሮቤል ተክሌ ደስታ ከኢትዮጵያ የወጣው በ16 ዓመቱ ነበር። አሁን የ24 ዓመት ወጣት ነው። አሜሪካ ከእኩዮቹ ኢትዮጵያውያን ጋር በመሆን በእድሜ ታናናሽ ለሆኑት አሜሪካ ውስጥ ተወልደው ላደጉና ከኢትዮጵያ የሚመጡ ታዳጊ ወጣቶችን በማሰባሰብ ሀገረኛ የመዝናኛ እንቅስቃሴዎች ላይ ተሰማርቷል። መስታወት አራጋው ከአርቲስት ተክሌ ደስታ ልጅ ሮቤል ጋር ተጨዋውታለች። ወደ አሜሪካ ሀገር የመጣው እንደ አውሮፓውያኑ አቆጣጠር በ2006 ዓ ም ነበር። የሁለተኛ ደረጃ ትምህርቱንና የመጀመሪያ ዲግሪውን በባዮሎጂ የጨረሰው በዚሁ በአሜሪካ ነው። ከምስጉን ተማሪነቱ በተጨማሪ ጎበዝ የእግር ኳስ ተጫዋችም ነው። ሮቤል ተክሌ ደስታ እባላለሁ። አዲስ አበባ ነው ትውልዴና እድገቴ። ወደ ዩናይትድ ስቴትስ ኦፍ አሜሪካ የመጣሁት 2006 ላይ ነው። ሮቤል በኢትዮጵያ በድንቅ ተዋናይ አባቱ ተክሌ ደስታ አገዛ በልጅነቱ የተለያዩ ባህሪዎችን በትልልቅ መድረኮች ላይ በመተወን ብቃቱን አስመስክሯል። በአሜሪካን ሀገር በተማረበት ኮሌጅ ሼፐርድ ዩኒቨርሲቲ በትምህርቱ ውጤታማ ከመሆኑም በላይ በኮሌጁ የእግር ኳስ ቡድን ግንባር ቀደም ስፖርተኛነቱ የተለያዩ የአድናቆት ሰርተፍኬቶችና የነጻ ትምህርት አስገኝቶለታል። ኢትዮጵያ እያለው ከትምህርት ውጪ የተለያዩ አክቲቪቲዎች ላይ ሳተፍ ነበረ በአባቴም እገዛ ጥበብ ላይ ያተኮሩ ነገሮች ላይ ማለትም የቲያትር ጭውውቶች ላይ፣ የቲቪ ማስታወቂያዎች ላይ፣ የተለያዩ ፕሮግራሞች ላይ ሳተፍ ነበረ። በልጅነቴ እዚህ ከመጣው ደግሞ ትምህርቴንም በመቀጠል ሀይ ስኩልና ካሌጅ ተምሬ ዲሰምበር 2014 ላይ ግራጁዌት አድርጌ ያለው በሚቀጥለው አመት ወደ ግራጁዌት ስኩል ለመቀጠል እየተዘጋጀው ነው። ከትምህርት ዩናይትድ ስቴትስ ከመጣው በኋላ ስፔሻ ኳስ እጨወት አለው። ትምህርት ቤትም ካለጅ የተጓዝኩት ፓርሻል ስካለርሽፕ በማግኘት ነው በኳሱ በኩል። እንዲሁም የተለያዩ የኢትዮጵያን ኮሚኒቲ ውስጥ ኢንቫልቭ የሚያደርጉ ለምሳሌ በሀይ ስኩሎች የሚዘጋጁ የኢትዮጵያን ሾዎች፣ ዳንሱ፣ ዝግዋዜ እንቅስቃሴዎች ላይ ወጣቶችን እንደዚሁ በማደራጀት አግዛለው። እንዲሁም ደግሞ በቲያትርም ውስጥ እዚህ ከመጣው ተሳትፍ ያለው በኢትዮጵያ ቲያትር ውስጥ ካደገበት ጓደኛ ዘመድ አዝማድ ከሚኖርበት ኢትዮጵያ ተነጥሎ በ16 ዓመቱ ወደ አሜሪካ ሲመጣ የባህል ልዩነቱና በቋንቋ መግባባቱ ትንሽ ከብዶኝ ነበር ይላል። በተለያዩ ነገሮች ውስጥ እንዳልኩት ኢንቮልቭ አድርጌ የተለያዩ ጓደኞችን አፍርቼ ነበር ና በ16 ዓመቴ ወደዚህ ሀገር በምመጣበት ጊዜ ያንን ስሜትና ያንን ኢንቫይሮንመንት አካባቢ በማጣቴ ብዙ ትግል ነበረ በውስጤ። ምክንያቱም ወደ አዲስ የህይወት ምዕራፍ ውስጥ ሲገባ ሁሌ ስፔሻሊ በወጣትነት ጊዜ ውስጥ በጣም አስቸ ጋሪ የሆኑ ነገሮች አሉ። ከነሱም ውስጥ ምን ወስኜ ልጓዝ፣ ወደ የትኛው መስመር ልጓዝ የሚባለውን ውሳኔ ለመወሰን በጣም አስቸጋሪ የሚሆንበት ጊዜ አለ። ግን በቤተሰቤ በኩል ሁሌም እንደ ማንኛውም ኢትዮጵያዊ ቤተሰብ የትምህርትን ዋጋ ሁሌ ቫሊዩ ወይም ዋጋ ሰጥተው በመልካም ሁኔታ ብዙ ጫናም ባለማሳደር ያንን ትምህርት እንዲቀጥል አድርገዋል። ሮቤል ከኢትዮጵያውያን የትምህርት ቤት ጓደኞቹ ጋር በመሆን የእድሜ ኩዮቹንና ታናናሽ የሀገሩን ልጆች በማሰባሰብ በተለያዩ ባህላዊና ዘመናዊ እንቅስቃሴዎች ላይ እንዲሳተፉ በመጣር ላይ ይገኛል። ከዛም በተጨማሪ ደግሞ በጣም በጣም ብሩህ አስተሳሰብ ያሏቸው ጓደኞች አሉኝ፣ በአካባቢ ማለት ነው በትምህርትም በትርፍ ጊዜም በሚያደርጉት ነገር ዋጋ ዋጋ ያላቸው አሁን ከጓደኞች ውስጥ ገጣሚዎች አሉ። ኢቨን መጽሐፍ ለመጻፍ ሁሉ ያሰቡ ልጆች አሉ ከጓደኞች ውስጥ። እንዲሁም ደግሞ በትምህርት በኢንጂነሪንግ ጥሩ ነገር እየሰሩ ያሉ ልጆች አሉ እና በዛ መስመር ውስጥ የሚጓዙ ልጆቹ በሙሉ ተሰብስበን እዚህ ላለው ኮሚዩኒቲ ማበርከት የምንፈልገው ነገር አለ። ይህ ደግሞ የረጅም ጊዜ በአጭር ጊዜ የሚከናወን ነገር እንዳልሆነ እርግጠኛ ነው። ምክንያቱም በሱ ተጓዳኝ ደግሞ የህይወትን ማሟላት አለብን። የየራሳችንን የቤተሰባዊ ህይወትም ቢሆን የግልም ህይወትም ቢሆን ግን ከሱ ተጓዳኝ ደግሞ አልባሌ ቦታዎች ላይ ጊዜያችንን ከምናሳልፍ ተሰብስበን የምናደርጋቸው ነገሮች አሉ። እነሱም ውስጥ አሁንም ቲያትር ለመስራት እየተዘጋጀን ነው። እንዲሁም ደግሞ ኮሚዩኒቲውን አሲስት የሚያደርጉ ነገሮች ውስጥ አንደኛ እግር ኳስ ነው። ሁላችንም ከጓደኞች በአብዛኞቻችን ኳስ እንጫወታለን እና በኳሱ ውስጥ የተለያዩ ነገሮችን እስፔሻሊ ወጣቶችን ኳስ በትሬኒንግ በማሰባሰብ ሁሉንም ትሬኒንግ እንዲመጡ በማድረግ አመታዊ ነው፣ ልክ ውድድርን በጠበቀ መልኩ ብቻ ሳይሆን፣ አመታዊ ለጤንነታችንም ለመንፈስም እርካታ፣ እንዲሁ ኳስን በሚያመለክት መልኩ ዌብሳይት እያዘጋጀን ነው። የተለያዩ ነገሮች እያዘጋጀን ነው ወጣቱን ወደ እኛ ለመሳብ ማለት ነው። ከዛም አልፎ ደግሞ ገና በእቅድ እያወጣናቸው በዝርዝር እያወጣናቸው ያሉ ነገሮች አሉ። ወጣቱን ወደ እኛ አትራክት ለማድረግ ማለት ነው። በዚህ አሜሪካን ሀገር ያለው ወጣት ተረስቷል። አስታዋሽ ያስፈልገናል። እንደ ማንኛውም ኢትዮጵያዊ ወጣት ለሀገር ለወገን ጠቃሚነታችን ይታወስ። በአካባቢያችን ያሉ ኢትዮጵያውያን ትክክለኛ ያልተበረዘ ታሪካችንን እና ማንነታችንን ሀገራችን ከእኛ ምን እንደምትጠብቅ እኛም በምን መልኩ የዜግነት ግዴታችንን እንደምንወጣ ሊገልጹልንና ሊያስተምሩን ይገባል፣ ይላል ሮቤል። እኛ ወጣቶች እንደ ወጣትነታችን ደስታን ወይም ፓርቲ ማድረግ ወይም ምሽት ቤት መዞር ምናምን ሳንፈልግ አይደለም። ያ ደስታ እኛም መጋራት እንፈልጋለን። ግን እኛ እንደ አንዱ እንደ ወጣትነታችን ለኢትዮጵያ የሆነች ማበርከት ያለብን ነገር አለ። በኢትዮጵያ ታሪክ ውስጥ ምን አይነት ስም ኖረን ወይም ምን አይነት ትውልድ ሆነን ተመዝግበን ነው የምንሄደው የሚለውን ጥያቄ ስንጠይቅ ምንም ነገር የለንም። በአሁኑ ለኢትዮጵያ ኮሚኒቲ ያበረከትነው ማለት ነው። በኢትዮጵያ ኮሚኒቲ ውስጥ እዚህ ባለው ኢትዮጵያ ኮሚኒቲ ውስጥ በአብዛኛው ስለ ወጣቶች ፎከስ አያደርጉ፣ እስካሁን ባየሁት መስመር ማለት ነው። ወጣቶችን ፎከስ የማይደረግበት የተለያዩ ምክንያቶች አሉ። እሱም ፖለቲካ ውስጥ ፎከስ በማድረግም ሊሆን ይችላል። በአብዛኛው ደግሞ እሱ ነው። ግን አሁን እዚህ ባለው ወጣት ላይ አቴንሽን ሞር ቢሰጥ ኮሚኒቲ ኢንቨስት ቢያደረግ ጊዜውንና ሰዓቱን እንዲሁም ገንዘቡን ራሱ ኢንቨስት ቢያደረግ አሁን ላለው ያለው ወጣት ከአምስት ከአስር ዓመት በኋላ ጥሩ እውቀት ይዞ ጥሩ አመለካከት አሁኑ ስላለችው ዓለም አመለካከት ይዞ ኢትዮጵያ ላይ ከአስር ከሀያ ዓመት በኋላ ለውጥ ለማምጣት በመልካም መንገድ ማለት ነው የሚችል ወጣት ነው ያለው። ግን ያንን መስመር እየተበጀለት አይደለም። በአሁኑ ሰዓት ለኢትዮጵያውያን ወጣቶች እዚህ ይላለው ማለት ነው። ለዛም ይመስለኛል በአብዛኛው ኢትዮጵያዊ ወጣቶች ሰክሰስፉል የማይሆኑት አይደለም። ግን በአብዛኛው ኢትዮጵያውያን ወጣቶች እንዳንቃኘው ብዙ ነገሮች ጋርደውናል። ከእነዚህም ውስጥ አሁን እየተፈጠሩ ያሉት የሁካና የሺሻ ቦታዎች ብዙ ጓደኞች እንድናጣ እያደረጉ ነው። ምክንያቱም ወጣት በእንደዚህ አይነት ጊዜ ምሽቱን በሀሳብና በእውቀት ጽፎ የሚያድርና ወይም መጽሐፍ አገላብጦ የሚያድርና ማታ ጊዜውን በእንደዚህ አይነት ሁኔታ ሰውቶ የሚያሳልፍ ወጣት ሁለት የተለያየ መንገድ ነው የሚገጥመው በህይወት ውስጥ እና ያንን ደግሞ እኛ ተወቃሽ ያደርገናል። በአብዛኛው ደግሞ እነዚህን ቦታዎች የሚፈጥሩት ሰዎች ትልልቅ ሰዎች ናቸው። ያ ትልልቅ ሰዎቹ የሚፈጥሩት ቦታ ደግሞ ለእኛ ፖይዝነስ ነው፣ ግን እኛኑ ተጠያቂ የሚያደርገን ቦታ ነው ደግሞ እኛ ስለምንሄድበት ማለት ነው። ያንን ያንን ነገር ፕሪቨንት ማድረግ መቻል አለባቸው የእኛ እንግዲህ የማህበረሰቡ መሪዎች ማለት ነው። እነዛ ላይ አትኩሮት ሊሰጣቸው ይገባል። አትኩሮት ካልተሰጣቸው እኛ ልክ አሁን ቤተሰባችን ያለበት ቻለንጅ ውስጥ ነው እኛም ተመልሰን የምንገባው ማለት ነው እንጂ ወደ ተሻለ ደረጃ ለማለፍ አንችልም ብዬ ነው ማስበው። ከ16 ዓመት እና 15 ዓመት ከ14 ዓመት ወጣት እስከ 27-28 ድረስ ነን ተሰባስበን ያለ ነው። በአሁኑ ሰዓት ማለት ነው እየተንቀሳቀስን ያለ ነው። ሮቤል በባዮሎጂ የመጀመሪያ ዲግሪውን ቢያጠናቀቅም በቅርቡ ትምህርቱን በሕክምና ሙያ በመቀጠል ማስተርስ ዲግሪውን በአኩፓንቸር የመርፌ ባህላዊ ሕክምና ዘዴን ለመማር ዝግጅቱን ጨርሷል። እነዚህ ቻይኒዝ ርብ አኩፓንክቸር እነሱ እነሱ ማጥናት እፈልጋለሁ። እሱም ምክንያታዊ ነው፣ ምክንያቱ እግዜር ብሎ አላማዬ ከተሳካ ወደ ኢትዮጵያ ተጉዤ ያንን እውቀት ደግሞ ለወጣት ኢትዮጵያውያንና መማር ለሚፈልግ ህብረተሰብ ማስተላለፍ ኢንፎርሜሽኑ ማስተላለፍ ይፈልጋለሁ። ያንን ማድረግ የምፈልገው ደግሞ ዌስተርን ሜዲሲን ስ ኤክስፐንሲቭ በጣም ውድ ነው። እነዚህ ደግሞ ባህላዊ ህክምናዎች አሁን ባለበት ደረጃ ማለት ነው በዶክትሬት ደረጃ ይሰጣል፣ በአሁኑ ሰዓት በዩኤስኤ ማለት ነው። እና ያንን እውቀት ቀስሜ እስኮንቪኒየንት እንቺፐር ብዬ ስለምገምት ማለት ነው ወደዛ ማተኮር እፈልጋለሁ፣ ከሩቁ ህልሜ ጋር ለማስታረቅ ማለት ነው። ያንን ማወቅ እፈልጋለሁ። በአሁኑ ሰዓት ወደዛ ነው እያመራ ያለሁት። መነሻው በቻይና የሆነው አኩፓንቸር የመርፌ ባህላዊ ሕክምና ዘዴ በአሜሪካን ሀገር በተለያዩ ዩኒቨርስቲዎች በከፍተኛ ትምህርት ደረጃ በመሰጠት ላይ ይገኛል። ለዚሁ ሕክምና በሚያገለግለው በርካታ መርፌ በመታገዝ የሚሰጠው ይህ የሕክምና ዘዴ በዓለማችን ካሉት የረቀቁ ሕክምናዎች እኩል ለበርካታ በሽተኞች ፈውስን እያስገኘ ያለ ነው። ለሮቤልም በዚህ የሙያ ዘርፍ ያሰበው ሁሉ ይሳካለት ዘንድ ከልባችን እንመኛለን። ሮቤል ተክሌ ደስታንና ባልደረባዬን መስታወት አድራጋውን አመሰግናለሁ። አሁን ዝግጅታችን ወደ መጠናቀቁ እየተቃረበ ነው። ክቡራትና ክቡራን አድማጮች፣ ፕሮግራሙን በመራችልን ጽዮን ግርማ በመላ በቢሮም፣ እንደዚሁም በስቱዲዮ በመስክም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለምሽቱ በዚሁ እንሰናበታቸዋለን። ፕሮግራሙን የመራችልን ጽዮን ግርማ ነች። ሳስተናግዳችሁ የቆየሁት ሰሎሞን አባተ ነኝ። እስከ ዝግጅቱ ፍጻሜ ከስለሺ ደምሴ ጋር እንተዋችሁ። ኦ ብለን መጣን ማ ማለች ብለን አባባ አለ ብለን ብለን ዘመዳ አዝማድ ብለን ብለን፣ አገር አለም ወገን አለም ብለን ብለን ጣነው። አበባየ ሆይ፣ ባልንጀሮቼ ቁሙ በተራ፣ እንጨት ሰብሬ ቤት እስክሰራ። እንኳን ቤትና የለኝም አጥር፣ ከደጅ አድራለሁ። Coc coc coc re Sigue va vit Toctaña leche Y en jeranatin Nothing A suam tatu This program has come to you from the Voice of America Washington